የአሜሪካ ድምፅ ራዲዮ ጣቢያ ነው። በህገ ወጥ ጉዞ ላይ ተይዘው ታንዛኒያ እስር ቤት የሚገኙ ኢትዮጵያውያን ከ200 በላይ እንደሚደርሱ በታንዛኒያ የሚገኘው የኢትዮጵያ ኤምባሲ አስታወቀ። ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደረጉ፣ የሚሉት በዜና መጽሔት ክፍለ ጊዜ ከሚቀርቡት የትንታኔ ርዕሶች ውስጥ ናቸው። ሐሙስ ህዳር 27 2011 ዓ ም ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምናስተናግዳችሁ ሰለሞን ክፍሌና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲስ ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። በማዕከላዊ ጎንደር ዞን በደንቢያና ጭልጋ ከሦስት ቀናት በፊት ጀምሮ በአካባቢው ነዋሪዎች መካከል ግጭት እየተካሄደ መሆኑ ታውቋል። በቅማንትና አማራ ብሔር አባላት መካከል መሆኑ በተዘገበው ግጭት በሦስት ቀናት ውስጥ ስድስት ሰዎች እንደሞቱ የክልሉ የሰላምና ደህንነት ቢሮ ለቪኦኤ ገልጿል። ከጸጥታ ኃይሉ በኩል አንድ የመከላከያ ሰራዊት አባል መሞቱንና ወደ ሰባ የሚጠጉ ቤቶች መቃጠላቸውን አስታውቋል። የባህር ዳር ዘጋቢያችን አስቴር ምስጋና ያነጋገረቻቸው የአማራ ብሔረሰብ የግጭቱ ሰለባዎች እየወጉን ያሉት በቅማንት ስም በህወሓት በህቡ የተደራጁ ታጣቂዎች ናቸው ብለዋል። የአካባቢው የጸጥታ ኃይልም ህግን እያስከበረ አይደለም በማለት ከሰዋል። ከቅማንት በኩል መልስ የሰጡት የግጭቱ ቀስቃሾች የቅማንትን የማንነት ጥያቄ ለማዳፈን የሚፈልጉ ኃይሎች ናቸው ብለዋል። የቅማንት ጥያቄ መልስ ቢሰጠውም ጁባይ ሌንጫና ቃና የተባሉ ቀበሌዎችን ባለማካለል የክልሉን መንግስት ይከሳሉ። የክልሉ ልዩ ፖሊስም ወግኖ እያጠቃል ነው ብለዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ግጭቱን የፈጠሩት በክልሉ ሰላምና መረጋጋት እንዳይሰፍን የሚፈልጉ ወገኖች ናቸው ብሏል። ቢሮ አክሎም አሁን ውዝግብ እያስነሱ ያሉት ሦስቱ ቀበሌዎች ከክልሉ መንግሥታዊ መዋቅር ያፈነገጡ ናቸው፣ በድብቅ ወታደራዊ ሥልጠና ሲሰጣቸው የነበሩ መሆኑን አረጋግጫለሁ ብሏል። በድብቅ ወታደራዊ ስልጠና ለቅማንት በመስጠት ከተከሰሰው ከሕዝባዊ ወያነ ሀርነት ትግራይ ወደ መቀሌ ደውለን መልስ ለማግኘት ያደረግነው ጥረት አልተሳካም። ጥረታችን ይቀጥላል። ሙሉ መንግስታዊ የሽኝት ስርዓት ካለፈው ሰኞ አንስቶ እስከ ትናንት ረቡዕ ዋሽንግተን ዲሲ ላይ የተካሄደላቸው ባለፈው ሳምንት ማብቂያ ላይ ያረፉት የዩናይት ስቴትሱ አርባ አንደኛው ፕሬዚዳንት ጆርጅ ሄርበርት ዋከር ቡሽ አስከሬን ቀብር ዛሬ እንደሚፈጸም ተገለጠ። ፕሬዚዳንት ቡሽ ይኖርባቸው በነበረችው የቴክሳሷ ሂውስተን ከተማ ዛሬ በተከናወነ የአሸኛኘት ስነ ስርዓት ላይ በተገለጠው መሰረት ከስንብቱ በኋላ አስከሬናቸው በልዩ ሁኔታ በተዘጋጀ ባቡር ተደርጎ ከሂውስተን በስተ ሰሜን 120 ኪሎ ሜትሮች ርቀት ላይ በምትገኘው ኮሌጅ ስቴሽን በቴክሳስ ኤ ኤንድ ኤም ዩኒቨርሲቲ ቅጥር ግቢ ውስጥ ባለው ፕሬዚዳንታዊ ቤተ መጽሐፍታቸው እንዲያርፍ ይደረጋል። ጆርጅ ቡሽ አስከሬን የሚቀመጠው ባለፈው አመት በሰባ ሶስት አመት ዕድሜያቸው ባረፉት ባለቤታቸው ባርባራ ቡሽና በሕፃንነቷ በደም ካንሰር ሳቢያ በሞት ከተለየችው ልጃቸው ሮቢን አጠገብ እንደሚሆንም ታውቋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኃላፊ በቅርቡ ቤንቱይ ከተማ አቅራቢያ በሴቶችና ልጃገረዶች ላይ በተከታታይ የደረሰውን የወሲብ ጥቃት አወገዙ። እነኚህ በተጋላጭ ሲቪሎች ላይ የሚካሄዱ ጥቃቶች ፍጹም አጸያፊና ሊቆሙ የሚገባቸው ናቸው ብለዋል ዴቪድ ሽለር። ጥቃቶቹ የተፈጸሙት ደግሞ ቅድሚያ ተግባሩ የሲቪሎችን ደህንነት ማስጠበቅ በሆነው መንግስት በሚቆጣጠረው አካባቢ መሆኑ ድርጊቱን የበለጠ ተኮናኝ ያደርገዋል ሲሉ አስረድተዋል። በደቡብ ሱዳን በቅርቡ በሴቶችና ልጃገረዶች ላይ በተከታታይ የደረሰውን የወሲብ ጥቃት መፈጸሙን ያጋለጠው ድንበር የለሽ ሐኪሞች የተባለው የሕክምና እርዳታ የሚሰጠው ቡድን ነው። በቡድኑ መግለጫ መሠረት ሩቦካ ወረዳ ውስጥ ለመቶ ሀያ አምስት በኃይል ለተደፈሩ ለተደበደቡና ለተጎሳቆሉ ሴቶች ልጃገረዶች የሕክምና እርዳታ ሰጥቷል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ኃላፊ ዴቪድ ሽረር ጁባ ከተማ ውስጥ ለጋዜጠኞች ሲናገሩ በሴቶቹ ላይ ወሲባዊ ጥቃቶቹ የተፈጸሙት ቤንቱይ ወደሚገኘው የምግብ ማከፋፈያ ማዕከል ሲያመሩ ኒሃልዱ እና ጉዌት ከተሞች መካከል ባሉ መንገዶች ላይ ነው ብለዋል። በደቡብ ሱዳን የተባበሩት መንግስታት ተልእኮ ዩንሚስ ከዚያን ጊዜ በኋላ በአካባቢው ወታደራዊ ቅኝቶችን አጠናክሯል ሲሉ አብራርተዋል። የመንግስት ወታደሮች በአካባቢው የሚገኙ ሴቶችና ልጃገረዶችን አልደፈሩም ሲሉ የሱዳን መከላከያ ኃይሎች ቃል አቀባይ ሜጀር ጀነራል ሉል ሩዌ ኮዋንግ አስተባብለዋል። ጉዳዩ እንደሚመረመርም አስታውቀዋል። የየመን ተፋላሚ አንጃዎች ለአራት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት በታቀደው አዲስ ዙር የሰላም ስምምነት ለመካፈል ስዊድን ይገኛሉ። ጦርነቱ ያችን አነስተኛ የአረብ ሰላጤ ሀገር ወደ ረሃብ አፋፍ እየገፋት ነው ተብለዋል። ሪምቦ ስዊድን ዛሬ የተጀመረውን ሰላም ያደራጀው የተባበሩት መንግስታት ድርጅት ሲሆን በሳዑዲ በሚደግፈው መንግስትና በኢራን በሚታገዙ የሁቲ አማጽያ መካከል ድርድር ሲደረግ ከሁለት ዓመታት በኋላ ያአሁኑ ለመጀመሪያ ጊዜ መሆኑ ነው። አዲሱ የሰላም ንግግር የሚደረገውም እጅግ አስከፊ የሆነ የመጣው የሰብአዊ ቀውስ ዓለም አቀፉ ሕብረተሰብ በእጅጉ ባሳሰበበትና የጋዜጠኛ ጃማል ካሾግጂ ኢስታንቡል በሚገኘው የሳዑዲ ቆንስላ ጽፈት ቤት ውስጥ መገደል ባስቆጣው ወቅት ነው። ጽህፈት ቤቱን በዋሽንግተን ያደረገው የመካከለኛው ምስራቅ ተቋም ምሁር ዙቤር ኡክባል ለአሜሪካ ድምፅ ሲናገሩ ሳውዲ አረቢያ እንደገና ወደ ሰላም ድርድሩ ተመልሳ እንድትመጣ የገፋት በካሾግጂ መገደል የተቆጡ የዩናይት ስቴትስ የህግ መወሰኛ ምክር ቤት አባላት ለሪያድ የሚሰጠው እርዳታ እንዲቆረጥ ጥረት መያዛቸው ነው ብለዋል። በሁለቱ ተቀናቃኝ ወገኖች መካከል የተባበሩት መንግስታትን ወክለው የሚደራደሩት ማርቲን ግሪፍስ በበኩላቸው ሲያስረዱ የአጀንዳው አበይት ጉዳዮች የሰነአን ዓለም አቀፍ አውሮፕላን ማረፊያ መቆጣጠር፣ የሰብአዊ እርዳታዎች ያለ ችግር ማለፍ የሚችሉበትን መንገድና የስልጣን መጋራት ስምምነት ጥያቄዎች ናቸው ብለዋል። ሁለቱ የየመን ተፋላሚ አንጃዎች ቀደም ሲል ምርኮኞችን ለመለዋወጥ ከስምምነት የደረሱ ቢሆንም ታዛቢዎች በዛሬው ድርድር አዲስ ግኝት ሊፈጠር ይችላል የሚለውን ተስፋ ማጋነን ግን አይፈልጉም። ዓለም አቀፍ የቀይ መስቀል ኮሚቴ ሶሪያና ሕዝቧ ከሰባት ዓመታት በላይ ከዘለቀው ጦርነት ለማገገም አስርት ዓመታት ሊወስድባቸው ይችላል ሲል አስጠንቅቋል። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን የዓለም አቀፍ ቀይ መስቀል ኮሚቴ ጽሕፈት ቤት ከሚገኝበት ከጄኔቫ የላከችውን ዘገባ አዳነች ፍሳሐ ይዛለች። ሶሪያ ደርሶ የተመለሱ ከፍተኛ የቀይ መስቀል ባለሥልጣን በጦርነት በደቀቀችው ሀገር የታዘቡት የውድመት መጠን ትንፋሽ የሚያሳጣ ነው ብለውታል። የዓለም አቀፍ ቀይ መስቀል ኮሚቴ የቅርብና የመካከለኛው ምስራቅ ክልላዊ ስራ አስኪያጅ ፋብሪዚዮ ካርቦኒ አሌፖ በተባለችው ጥንታዊት በሆነችው ታሪካዊት ከተማ ላይ የደረሰው የውድመት መጠን እንዳስደነገጣቸው ገልጸዋል። በዚህች በአሌፖ ከተማ ይህን ያህል ብዛት ያላቸው ሰዎች ሲያለቅሱ አይቼ አላውቅም። ከባድ ሸክም የተጫነባቸው ናቸው። የሚደርስባቸው ሥቃይና የሚንጸባረቅባቸው ቀቢሰ ተስፋነት የከተማይቱን ስፋት እሳቤ ውስጥ ስታስገባ እጅግ ይዘገንናል። ከጦርነቱ በፊት 165 ሺህ ገደማ ሕዝብ የሚኖርባት አሌፖ የሶሪያ የእርሻ ምርት ማዕከል ነበረች ካርቦኒ እንደሚሉት በሚሊዮኖች የሚቆጠሩ ያልፈነዱ ቦምቦችና ምድር ላይ የተቀበሩ ፈንጂዎች ብዙ ንጹሐን ሲቪሎችን እየገደሉና የአካል ጉዳት እያደረሱ ናቸው። ዓለም አቀፍ የቀይ መስቀል ኮሚቴ የቆሰሉትን ለመርዳት የሚችል የሰው አቅምና የህክምና ማዕከል እንዳለው የድርጅቱ ከፍተኛ ባለሥልጣን ጠቁመዋል። ሌላው የድርጅታቸው ወሳኝ ሥራ የሚሆነው በብዙ መቶ ሺዎች የሚቆጠሩ የገቡበት ያልታወቁ ሰዎችን መፈለጉ እንደሆነ ገልጸዋል። የቀይ መስቀል ኮሚቴ የገቡበት ያልታወቀና በመንግስት የታሰሩ ሰዎች ስም ዝርዝር አለው። ይሁንና ቤተሰቦቻቸው ሳይፈቅዱ ስማቸውን ለባለስልጣኖች እንደማያካፍል ለአሜሪካ ድምፅ ሬዲዮ ተናግረዋል። በመንግስት በኩል ያሉት ሰዎችም ቢሆኑ ሰለባዎች መሆናቸውንና የጠፉ ዘመዶች እንዳሏቸው ካርቦኒ ሳይገልጹ አላለፉም። ብሩንዲ በሀገሯ የሚገኘው የተባበሩት መንግስታት የሰብአዊ መብቶች ጉባኤ ቢሮ እንዲዘጋ አዛለች። ዋና ጽህፈት ቤቱ ጄኔቫ የሆነው የድርጅቱ ቃል አቀባይ ራቪና ሻምዳሲኒ ናቸው። ስለ ጉዳዩ ሲናገሩ ጉባኤው በቡሩንዲ ያለውን ቢሮ እንዲዘጋ የሚጠይቀው ደብዳቤ የደረሰው በትላንትናው ዕለት ነው ብለዋል። በመጨረሻም ሩሲያ የዩክሬንን የባህር ኃይል መርከቦች ባለፈው ወር ካጠቃች በኋላ ዩናይትድ ስቴትስና ሸሪኮቿ ለዩክሬን ያላቸውን ድጋፍ ለማሳየት ዛሬ ወታደራዊ አውሮፕላን በዩክሬን ላይ አብርረዋል የፔንታገን ቃል አቀባይ ኤሪክ ፓሆን ለአሜሪካ ድምፅ ሲናገሩ ኦሲ 135 የተባለው የዩናይትድ ስቴትስ አየር ኃይል አውሮፕላን ዛሬ በዩክራይን ላይ የበረረው የአሜሪካ የካናዳ የጀርመን የፈረንሳይ የእንግሊዝ የ ሩሜንያ እና የዩክሬን ታዛቢዎችን አሳፍሮ ነው ብለዋል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ በሚቀጥለው አመት መስከረም ላይ የኢትዮጵያ ሳተላይት ለመሬት መከተምት አገለግለዋል እናመጥቃለን ብለን በክል ይዘናል። ዶክተር ሰለሞን በላይ የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ናቸው። ምሽቱ ዝግጅታችን ይዘናቸዋል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ስ ፖሊስ የአቶ አብዲ መሐመድ ዘመዶች ምስክሮችን እያሰሩ ናቸው ሲል ለፍርድ ቤት አቤት አለ። በሶማሌ ክልል የቀድሞ ፕሬዚዳንትና በሌሎች ሶስት ተጠርጣሪዎች ላይ የተጠየቀውን ተጨማሪ የምርመራ ጊዜ የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ፈቅዷል። በሌላ በኩል የፌዴራሉ ፍርድ ቤት አስረኛ የወንጀል ችሎት በሜቴክ የቀድሞ ዳይሬክተርና በሌሎች ተጠርጣሪዎች ላይ የተጠየቀውን የምርመራ ጊዜም በተመሳሳይ ፈቅዷል። አንድ ተጠርጣሪ ደግሞ በ60 ሺህ ብር ዋስትና እንዲፈቱ ትዕዛዝ አስተላልፏል። መለስካቸው አመሃ ዝርዝሩን ይዟል። ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን የክልሉን የፖሊስ ኮሚሽነር ፈርሃን ጣሂረን የሴቶችና ሕጻናት ቢሮ ኃላፊዋን ወይዘሮ ራሂማ መሐመድንና የዲያስፖራ ጉዳይ ኃላፊውን አቶ አብዱራዛቅ አሚንን በተመለከተ የጀመረው የምርመራ ሥራ እንዳልተጠናቀቀ ለፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አስታውቋል። ፖሊስ በሰጠው ተጨማሪ ማብራሪያ ባለፉት የምርመራ ቀናት የ15 ምስክሮችን ቃል መቀበሉን፣ ከአስገድዶ መድፈር ጋር በተያያዘ ደግሞ የ12 ምስክሮችን ቃል መቀበሉን ወደ 9.4 ሚሊዮን ብር የሚገመት በጅጅጋ ከተማ የኢትዮጵያ መድን ድርጅት ንብረት መውደሙን የሚያሳይ ሰነድ መሰብሰቡን፣ ግድያ፣ ንብረት ማውደም እና የተለያዩ የወንጀል ድርጊቶች እንዲፈጽም ለተሰማራው ሕገ ወጥ የጥፋት ቡድን ወጪ የተደረገ ከ10 ሚሊዮን ብር በላይ የሚያሳይ ሰነድ መሰብሰቡንና በግፍ የተገደሉ ሰዎችን አስከሬን ከጅምላ መቃብሮች በማውጣት በክብር እንዲያርፍ እያደረገ እንደሆነ አስረድተዋል። ይሁን እንጂ ወንጀሉ ውስብስብና በተቀነባበረ ሁኔታ የተፈጸመ መሆኑ እንዲሁም ወንጀሉ የተፈጸመበት ስፍራ ሰፊና አስቸጋሪ መሆኑን ጠቅሷል። ከዚህ በተረፈም የቀድሞ የክልሉ ፕሬዚዳንት የአቶ አብዲ መሐመድ ዑመር ዘመዶች ምስክሮቹን እያስፈራሩበት መሆኑን ስራውን ይበልጥ እንዳወሳሰብበት ለፍርድ ቤቱ አስረድቶ ተጨማሪ የአስራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪዎቹ ጠበቆች የቀረበውን ተጨማሪ የምርመራ ጊዜ በብርቱ ተቃውመዋል። ጠበቆቹ ባቀረቡት ክርክር ፖሊስ ይሰጠኝ ብሎ ባመለከተው ተጨማሪ የምርመራ ጊዜ እሰረዋለሁ ብሎ ያቀረባቸው ዝርዝሮች ከዚህ በፊት ሰርቸዋለሁ ካለው የተለየ አይደለም። በተደጋጋሚ የተገለጹ ሥራዎችን ፖሊስ በመዘርዘር ላይ ነው የሚገኘው ብለዋል። ከዚህም በተረፈ የእያንዳንዱ ተጠርጣሪ መዝገብ አንድ ላይ በመሆኑ እያንዳንዱ ተጠርጣሪ በምን እንደተጠረጠረ በትክክል ማወቅ አይቻልም። ስለሆነም ለደንበኞቻችን መብት ለመከራከር አስቸግረውናል ሲሉ አቤት ብለዋል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተከሳሽ ጠበቆችን ክርክር ውድቅ በማድረግ ፖሊስ የጠየቀውን ተጨማሪ የአሥራ አራት ቀን ምርመራ ጊዜ ፈቅዷል። በእነዚህ ቀናት የደረሰበትን ውጤትም እንዲያሳውቅ አዞ ለታኅሣሥ 11 ቀን 2011 ዓ ም ቀጠሮ ቆርጧል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ለብይን ወንጀል ችሎት ለብይን ባዳር ቀጥሮት በነበረው በሜቴክ የቀድሞ ዳይሬክተር በነመጀር ጄኔራል ጀነራል ክንፈ ዳኞ ጉዳይ ላይ ትእዛዝ ሰጥቷል። በዚህ መሠረት በአንደኛ ተጠርጣሪ በመጀር ጀነራል ክንፈ ዳኞው ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ተገቢ ነው በማለት ከዳር 24 ቀን ጀምሮ በሚታሰብ ለታሕሳስ አራት ቀን 2011 ዓ ም የምርመራውን ውጤት እንዲያቀርብ በማዘዝ ቀጠሮ ይዟል። ሁለተኛ ተከሳሽን አቶ ኢሳያስ ዳኛውን በተመለከተ ግን ፖሊስ በእሳቸው ምርመራ የቀረው ስራ 14 ቀን ይወስዳል ብሎ ፍርድ ቤቱን ስላላመነ አስር ቀን ብቻ ተጨማሪ ምርመራ ጊዜ ፈቅዷል። ስለሆነም ታህሳስ 8 ቀን 2011 ዓ ም የምርመራውን ውጤት ይዞ እንዲቀርብ ትእዛዝ ሰጥቷል። በሌላ መዝገብ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ የጠየቀባቸው ተጠርጣሪ የብሔራዊ መረጃና ደህንነት አገልግሎት የቀድሞ ምክትል ዳይሬክተር የዶክተር ሐሽም ቶፊቅ ባለቤት ወይዘሮ ዊዳት መሐመድ ናቸው። ፖሊስ ባቀረበው አቤቱታ ተጠርጣሪዋ ባለቤታቸው ከተሰወሩ በኋላ የሚፈለጉ ሰነዶችን በማሸሽና ምንጩ ያልታወቀ ነው ባለው ንብረት በማከማቸት እንደጠረጠራቸው ቀደም ሲል በተፈቀደለት የምርመራ ጊዜ ለትግራይ ክልል ደብዳቤ መጻፉንና ሌሎች ተግባራትን እንዳከናወነ ገልጿል። ዋና ተጠርጣሪው ከነበሩበት የኃላፊነት ደረጃ አኳያ ሊፈሩና ሊሸሹ ይችላሉ። ስለሆነም ስለሆነም ለተጠርጣሪዋ ዋስትና ቢሰጣቸው ጫና ሊፈጥሩ ይችላሉ፣ የምርመራ ሥራውንም ሊያደናቅፉ ይችላሉ። ስለሆነም ፍርድ ቤቱ ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠን ሲል አመልክቷል። የተጠርጣሪ ጠበቃ በበኩላቸው ይህን የፖሊስ ክርክር ተቃውመዋል። ባቀረቡት ክርክርም ደንበኛቸው የተጠረጠሩበት ጉዳይ የዋስ መብትን የሚያስነፍግ አይደለም ብለዋል። የዋስ መብት ሕገ መንግሥታዊ መብት እንደሆነም አስረድተዋል። ፖሊስ በምርመራው ይቀረኛል ያለው ሥራም በመንግሥት መሥሪያ ቤቶች መካከል የሚደረግ የደብዳቤ ልውውጥ ስለሆነ ተጠርጣሪዋ ስራውን ሊያደናቅፉ የሚችሉበት ሁኔታ የለም ሲሉ ተከራክረዋል። ጨምረውም ዋና ተጠርጣሪ በአሁኑ ጊዜ በቁጥጥር ስር አለመዋላቸው ፖሊስ ተጠርጣሪዋን እንደ መያዣ ሊጠቀምባቸው የሕግ አገባብ የለውም ሲሉ ክርክራቸውን አቅርበዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ወይዘሮ ዊዳት መሐመድ በ60 ሺህ ብር ዋስ እንዲፈቱ ወስነዋል። ይሁንና ከአገር እንዳይወጡ ለሚመለከተው የመንግሥት መሥሪያ ቤት እንዲጻፍ ተጠርጣሪዋ ለዚህ ዋስትና የሚበቃ የገንዘብ ወይንም የሰው ዋስ ባቀረቡና እንዲጻፍ የታዘዘው የጉዞ እግድ ሰነድ ሲሟላ ከእስር እንዲፈቱ ፍርድ ቤቱ አዟል። ይህ ፍርድ ቤት በሌሎችም መዝገቦች ላይ የተለያዩ ትዕዛዞችን ሰጥቶ ተነሥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አብይ ርዕሱን ነበር የሰማነው ነው። መለስካቸው አመሃን እናመሰግናለን። ወደ ቀጣይ ዘገባ እንለፍ። ግድያና መፈናቀል እንዲቆም የሚጠይቅ ሰልፍ በኦሮሚያ ክልል የተለያዩ አካባቢዎች ተደርጓል። ሰልፈኞቹ መንግሥት አስቸኳይ መፍትሄ እንዲያመጣም ጠይቀዋል። ጥያቄው የቀረበለት የኦሮሚያ ክልል መንግሥት በበኩሉ የተነሳው ጥያቄ ተገቢ መሆኑን አምኖ መፍትሄ ለማምጣት እየተሠራ ነው ብሏል። ሙክታር ጀማል ያጠናቀረውን ዘገባ ጽዮን ግርማ ታቀርባለች። በትላንትና እለት በኦሮሚያ የተለያዩ ከተሞች በተካሄደው ግድያና መፈናቀል እንዲቆም በሚጠይቀው ሰልፍ ላይ በዋናነት የተነሳው ጥያቄ በቤንሻንጉል ጉምዝ እና በኦሮሚያ ክልል አዋሳኝ ቦታ ላይ በተፈጠረው ግጭት የተነሳ የደፈረሰው ሰላም ወደ ነበረበት እንዲመልስ የሚጠይቅም ጭምር ነው። ሰላማዊ ሰልፉ ከተካሄደባቸው ቦታዎች አንዱ የባሌ ዞን ሲሆን፣ በሰልፉ ላይ ከተሳተፉት መካከል አንድ ወጣት ለአሜሪካ ድምጽ አስተያየቱን ሰጥቷል። አ አንደኛ፣ በኦሮሞ ዜጎች ላይ የሚፈጸም ግድያ ይቁም፣ በኦሮሚያ ፖሊስ ላይ የሚካሄድ ግድያ ይቁም፣ የኦሮሞ ዜጎችን ማፈናቀል መቆም አለበት፣ የሕግ የበላይነት ይከበር። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ በድንበር አካባቢ ግጭት በሚያነሳሱ ላይ ጥብቅ እርምጃ ይወስዳል ሲል ያሳለፈውን ውሳኔ በአስቸኳይ ስራ ላይ እንዲያውል እንጠይቃለን። ሰላማዊ ሰልፈኞቹ በምስራቅ ወለጋ አካባቢ ከቀያቸው ለተፈናቀሉትና ቤተሰቦቻቸው ለተገደሉባቸው ሁሉ ድጋፍ ለማድረግ ለማድረግና አጋርነታቸውን ለማሳየት ያላቸውን ቁርጠኝነት ገልጸው ሁሉም ሕብረተሰብ በተመሳሳይ ድጋፍ እንዲያደርግ ጠይቀዋል። በሌላ በኩል ተመሳሳይ ሰልፍ በአርሲ ዞን አሰላ ከተማ ላይ የተካሄደ ሲሆን በዚህ ሰልፍ ላይም የግልና የመንግስት የኮሌጅ ተማሪዎች መሳተፋቸው ታውቋል። የሁለተኛ ደረጃና የመሰናዶ ተማሪዎችም ተሳትፈዋል ተብሏል። እነዚህ ሰልፈኞችም በተመሳሳይ በዜጎችና በኦሮሚያ ፖሊስ ላይ የሚደረጉ ግድያዎች እንዲሁም ማፈናቀል ይቁም ሲሉ ጠይቀዋል። ከዚህ በተጨማሪም ከአዲስ አበባ ዙሪያ ከመሬታቸው ላይ ተፈናቅለዋል ላሏቸው ገበሬዎች መፍትሄ እንዲያገኙ ሲሉ ጠይቀዋል። ከአዲስ አበባ ዙሪያ የተፈናቀሉ ገበሬዎችን አስመልክቶ መንግስት በአስቸኳይ መፍትሄ እንዲሰጥ፣ ኦሮምኛ ፌዴራል የስራ ቋንቋ እንዲሆን የኦሮሞ ተቃዋሚ ፓርቲዎች እንዲተባበሩ የሚል መልእክት አስተላልፈናል። በምስራቅ ወለጋ ዞንም ተመሳሳይ ሰልፍ ተካሂዷል። የመንግስት አካላትም ለጥያቄዎቻቸው መልስ እንዲሰጧቸው ጠይቀዋል። በሰላማዊ ሰልፉ ላይ የአገር ሽማግሌዎች፣ እናቶች፣ አባቶች፣ የመንግስት ሰራተኞች እንዲሁም ተማሪዎች በአንድ ላይ ወጥተው ቅሬታቸውን አሰምተዋል ተብሏል። የምስራቅ አርሲ ሻሸመኔ ከተማ ነዋሪዎች በጸጥታ ችግር ምክንያት ሰላማዊ ሰልፍ ከማካሄድ ለሚመለከተው የመንግስት አካል ጥያቄዎቻቸውን ለማቅረብ ተስማምተው እንደዚያ ማድረጋቸውን የምስራቅ አርሲ እና ሻሸመኔ ከተማ የወጣቶች ተወካይ ወጣት ከማል ወሊፋ ለአሜሪካ ድምጽ ገልጿል። እየተካሄደ ያለውን ሰላማዊ ሰልፍ እና ለተነሱት ጥያቄዎች ምላሽ እንዲሰጡ ከአሜሪካ ድምጽ የተጠየቁት የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ ኑሬ ቀመር ተከታዩ ምላሽ ሰጥተዋል። ዋሁን ዲሳ ሁሉም ነገር መፍትሄ ያግኝ ብለው ነው ሰልፍ ያካሄዱት። ሕይወት መጥፋት የለበትም ሲሉ በእነሱ ትግል የተገኘው ድል እንዳይቀለበስ በማለት ነው ሕብረተሰቡ በስፋት እየተሳተፈ ያለው። መንግሥትም ሕግን ለማስከበር በየደረጃው እየሠራ ነው። በተለይ በቤኒሻንጉል ጉምዝ በሰውና በንብረት ላይ ጉዳት በማድረስ የተጠረጠሩ ብዙ ሰዎች ቁጥጥር ስር ውለዋል። ማንም ከሕግ እንደማያመልጥ እየተረጋገጠ ነው። በሌላ በኩል በቢሾፍቱና በነቀምቴ ከተማ ሊካሄድ የነበረውን ሰልፍ በጸጥታ አካላት መበተኑን በተመለከተ ከነዋሪዎች ለቀረበ ቅሬታ አቶ ኑሬ ቀመር ሕዝቡ ሰልፍ እንዳይወጣ በኃይል መከልከል አይቻልም። ነገር ግን አንዳንድ አካባቢዎች መንገድ በመዝጋትና ሽብር ለመፍጠር ሲሞክሩ ከጸጥታ ኃይሎች ጋር ግጭት ተፈጥሯል። እንዲህ አይነት ችግር መፈጠር እንደሌለበትና ሕዝቡ በተረጋጋ ሁኔታ በነፃነት ሀሳቡን መግለጽ እንዳለበት አሳስበዋል። ወደ ተከታዩ የመጽሔት ርዕስ እንሻገር። በአንዳንድ ካቶሊካውያን ቀሳውስት ዘንድ ይታያል ያሉት የተመሳሳይ ጾታ አፍቃሪነትና ግብረ ሥጋ ጠባይ በብርቱ እንደሚያሳስባቸው የሮማው ሊቀ ጳጳስ አቡነ ፍራንሲስ አስታወቁ። ቤተ ክርስቲያኒቱ አገልጋዮቿን ለቅስና ስጣጭ ጥብቅ መሆን እንደሚኖርባትና የብቸኝነት ሕይወት ለመምራት የገቡትንም ቃል መጠበቅ እንደሚኖርባቸው አሳስበዋል። ሪፖርተራችን ሳብሪና ካስቴል ፍራንኮ ከሮም ያስተላለፈችውን ዘገባ ሰለሞን አባት ይዞ ቀርበዋል። አቡነ ፍራንሲስ በተመሳሳይ ጾታዊ ግንኙነት ላይ ያላቸውን አቋም እጅግ ግልጽ ያደረጉበትን ሐሳባቸውን ይፋ ያደረገ መጽሐፍ ነው ሰሞኑን ቫቲካን ላይ የወጣው። የቤተ ክርስቲያናቸው ቀሳውስት ምግባር ጉዳይ በእርግጥ አንዳንዶች ብለዋል፣ በእጅጉ እያሳሰባቸው መሆኑን ፓፓው የገለጹት በተለይ የተመሳሳይ ጾታ ግንኙነት በየማኅበረሰብ ውስጥ እንደ ቄንጥ እየተስፋፋ በመጣበት ሲሉ ራሳቸው በገለጹት ጊዜ ነው። የሙያ ጥንካሬ የዛሬ የቅድስና ሕይወት በሚል ርዕስ በተሰናዳ መጽሐፍ የታተመው ከእስፓኛዊው ሚስዮናዊ ቄስ አባት ፌርናንዶ ፕራዶ ጋር ባለፈው ነሐሴ የተደረገው የተራዘመ ቃለ ምልልስ አቡነ ፍራንሲስ በተመሳሳይ ጾታ ግንኙነት ጉዳይ ላይ ያላቸውን ሀሳብ እንዲህ ሲል ያስነብባል። የተመሳሳይ ጾታ ግንኙነት እጅግ አሳሳቢ ጉዳይ ነው። በእጩ ቀሳውስት ዘንድ ገና ከጅምሮ አንስቶ ተነጥሎ ሊወገዝ የሚገባው ነው። የጥቅስ መጨረሻ። በእርግጥ የሮማ ካቶሊካዊት ቤተ ክርስቲያን የአንድ ዓይነት ጾታ ሰዎች የመፋቀር አዝማሚያ ኃጢአት አይደለም ስትል ታስተምራለች። ወደ ግብረ ሥጋ ከዘለቁ ግን ውጉዝ አድራጎት ነው ኀጢአት ነው። በቤተ ክርስቲያኒቱ ትምህርት በተመሳሳይ ጾታ ስጋዊ ግንኙነት ውስጥ ያሉ ሰዎች ለቤተ ክርስቲያን አገልግሎት ሊጠሩም ሊታጩም አይገባም የሚል ብርቱ እምነት አቡነ ፍራንሲዝ እንዳላቸው ነው የሙያ ጥንካሬ መጽሐፍ የሚተርከው። ለሮማ ካቶሊካዊት ቤተ ክርስቲያን የብቸኝነት ሕይወት ሊከበር የሚገባው ሕግ ነው። ለቅዱሳን የእግዜር ሰዎች አሉ አቡነ ፍራንሲዝ መንታ ሕይወት ይመሩ ዘንድ አይቻላቸውም። እንዲህም ሲሉ ቀጠሉ። በእኛ በኅብረተሰቦቻችን ውስጥ የተመሳሳይ ጾታ የፍቅር ግንኙነት ዝመናና ቄንጥ እየመሰለ የመምጣቱ ጉዳይና እንዲህ ያለውም እሳቤ በቤተ ክርስቲያኒቱ ላይም ጫና እያሳደረ መሆኑ አሳሳቢ ነው። አቡነ ፍራንሲስ የዛሬ አምስት ዓመት ብራዚል ካደረጉት ቅዱስ ጉዟቸው መልስ አይሮፕላናቸው ውስጥ ስለ ተመሳሳይ ጾታ አፍካሪ አፍቃሪ ቀሳውስቱ ሲጠየቁ የሰጡት መልስ የዓለምን ጋዜጦችና የአየር ጊዜ የፊት ገጽ የግንባር ቦታና አብይ ርዕስ ዜና አጥልቅልቆ ነበር። የአቡነ ቦሎንታ አንድ ሰው የተመሳሳይ ጾታ ስጋዊ ግብር ሰው ሆኖ ጌታን ቢሻ መልካም ፈቃድም ቢኖረው ከቶ እርሱን ዳኝ ዘንድ እኔ ማነኝ? አቡነ ፍራንሲስ። አቡኑ አክለውም ሕፃናትም ቢሆኑ የተመሳሳይ ጾታ ፍቅር አዝማሚያ ካላቸው ሰው ሊረዳቸው ሊረዳቸውም ይገባል ሲሉ በቅርቡ ቫቲካን ላይ ተናግረው ነበር። አቡነ ፍራንሲስ በዚህ ጉዳይ ላይ ውዥንብር ይፈጥራሉ እያሉ ብዙ ወቀሳ ያወረዱባቸውም ሊቃውንትና አባቶች በራሷ በቫቲካን ውስጥ ሲሰሙ ቆይተዋል። የሮማ ካቶሊካዊት ቤተ ክርስቲያን ከዞን ከጾታ ጥቃቶችና መዳፈር ጋር በተያያዘ ብዙ ውዝግብ ባለችበት ጊዜ ነው። የሙያ ጥንካሬ የዛሬ ቅድስና ሕይወት የስፓኛዊውን ሚስዮናዊ ቄስ አባት ፈርናንዶ ፕራዶን ቃለ ምልልስ የያዘው መጽሐፍ የወጣው አድማጮች፣ የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። አሁን የዋና ዋና የዓለም ወሬዎችን ርዕሶች አሰማለሁ። በማዕከላዊ ጎንደር ዞን በደንቢያና ጭልጋ ከሦስት ቀናት በፊት ጀምሮ በአካባቢው ነዋሪዎች መካከል ግጭት እየተካሄደ መሆኑ ታውቋል። በቅማንትና አማራ ብሔር አባላት መካከል መሆኑ በተዘገበው ግጭት በሦስት ቀናት ውስጥ ስድስት ሰዎች እንደሞቱ የክልሉ የሰላምና ደህንነት ቢሮ ለቪኦኤ ገልጿል። ከጸጥታ ኃይሉም በኩል አንድ የመከላከያ ሠራዊት አባል መሞቱንና ወደ ሰባ የሚጠጉ ቤቶች መቃጠላቸውን አስታውቋል። ሙሉ መንግሥታዊ የሽኝት ሥርዓት ካለፈው ሰኞ አንስቶ እስከ ትናንት ረቡዕ ዋሽንግተን ዲሲ ላይ የተካሄደላቸው ባለፈው ሳምንት ማብቂያ ላይ ያረፉት የዩናይትድ ስቴትስ 41 ኛው ፕሬዚደንት ጆርጅ ሄርበርት ዋከር ቡሽ አስከሬ ናቸው ዛሬ የቀብር ስነ ስርዓታቸው ዛሬ እንደሚፈጸም ተገልጿል ፕሬዚደንት ቡሽ ይኖሩባት በነበረችው የቴክሳስዋ ሂውስተን ከተማ ዛሬ በተከናወነ የአሸኛኝት ስነ ስርዓት ላይ በተገለጸው መሠረት ከስንብቱ በኋላ አስከሬ ናቸው በልዩ ሁኔታ በተዘጋጀ ባቡር ተደርጎ ከሂውስተን በስተ ሰሜን 120 ኪሎ ሜትር ርቀት ላይ በምትገኘው ኮሌጅ ስቴሽን በቴክሳስ ኤ ኤንድ ኤም ዩኒቨርሲቲ ቅጽር ግቢ ውስጥ ባለው ፕሬዝደንታዊ ቤተ መጻሕፍታቸው እንዲያርፍ ይደረጋል። አሁን ወደ ቀጣይ የምሽቱ ቅንብር እናልፋለን። በድሬዳዋ ከተማ ከሰባት ዓመት በፊት የተጀመረ የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ አገልግሎት ችግር መኖሩን ነዋሪዎች እየገለጹ ነው። ተይዞ የነበረው በጀት ከ650 ሚሊዮን ብር በላይ ሲሆን፣ በሌላ በኩል ደግሞ ለፕሮጀክቱ ይሰራል የተባለ የኤሌክትሪክ አገልግሎትም በመዘግየቱ ለጄኔሬተር በወር በሚሊዮን የሚቆጠር ገንዘብ እየወጣ እንደሆነ ቅርበት ያላቸው ምንጮች ለቪኦኤ ገልጸዋል። የከተማይቱ የውሃና ፍሳሽ ባለሥልጣን የፕሮጀክቱ ሥራ ለሁለት ዓመታት መዘግየቱን አምኖ ከአቅም በላይ በሆነ ችግር ምክንያት ነው ብሏል። በመጪዎቹ ሦስት ሳምንታት ውስጥ እንደሚጠናቀቅም አመልክቷል። ከፕሮጀክቱ በጀት የ46 ሚሊዮን ብር ሥራ ለማከናወን የአገልግሎት ክፍያ የተፈጸመለት የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት በበኩሉ በተያዘው የጊዜ ሰሌዳ መሠረት እየሠራሁ ነው ብሏል። በሶስት ቀን ጊዜ ውስጥም አጠናቅቃለሁ ሲል ቃል ገብቷል። ጽዮን ግርማ ዝርዝሯ አላት። በድሬዳዋ ከተማ የተለያዩ የመኖሪያ ሰፈሮች የውሃ መቆራረጥ፣ የንጹሕ መጠጥ ውሃ አለመኖር ለቀናት ውሃ መጥፋትና በፈረቃ ውሃ የማግኘት ችግር እንዳለ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የከተማው የውሃና ፍሳሽ ባለስልጣን አቶ መሐመድ ሙሴ ይህ የውሃ ችግር በጣም ረጅም ዓመት ማስቆጠሩን ይቀበሉታል። ከ13 ዓመት በፊትም ያለው ችግር ታውቆ በ800 ሚሊየን ብር የሚሰራ ፕሮጀክት መነደፉን ይናገራሉ። ድሬዳዋ የከርሰ ምድር ውሃ ተፈጥሯዊ ሀብት እንዳላትም የሚገልጹት ኃላፊው ነገር ግን የውሃ ጉድጓድ ማጠራቀሚያና የማስተላለፊያ ቱቦዎች ማርጀት ችግሩን የከፋ እንዳደረገው ተናግረዋል። በመጨረሻም የታቀደውን ፕሮጀክት ገንዘብ ለማግኘት ረጅሙን ጊዜ ፈጅቶ በ32 ሚሊዮን ዶላር ማለትም ወደ 650 ሚሊዮን ብር በሚጠጋ ገንዘብ ከዓለም ባንክ በተገኘ እርዳታና ብድር እንደተጀመረ ይናገራሉ። ፕሮጀክቱን በቅርብ የሚያውቁት እንደነገሩን ደግሞ ይህ ፕሮጀክት የተጀመረው ከሰባት አመት በፊት ሲሆን በሶስት አመት ውስጥ ይጠናቀቃል ተብሎ ነበረ። ያልተጠናቀቀው በአሰራር ችግር ምክንያት ነው ይላሉ። የድሬዳዋ ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ የፕሮጀክቱን መዘግየት አምነው የዘገየው ደግሞ ለሁለት አመት ብቻ ነው ብለዋል። ምክንያቱም ከወሰን ማስከበር ጀምሮ በኮንትራክተርና በኮንሰልታንት አካባቢ የነበረ ችግር፣ እንደዚሁም ደግሞ በፕሮጀክቱ ባለቤት እርሳቸው የሚመሩትን መስሪያ ቤት ማለት ነው፣ ለስራው አዲስ መሆን፣ እንደዚሁም ደግሞ የፕሮጀክቱ አስፈጻሚ መስሪያ ቤቶች መካከል ያሉ የደብዳቤ ልውውጦችን ጨምሮ ብዙ ችግሮች ነበሩ ይላሉ ፕሮጀክቱ ወደ ስራ ከተገባ በኋላ የተወሰነ መዘየቶች አሉት ዞሮ ዞሮ ግን አሁን ፕሮጀክቱ በጥሩ ሁኔታ ላይ ነው ያለው በጣም ሰፊ ፕሮጀክት ነው ፕሮጀክቱ አጠቃላይ የጉድጓድ ቁፋሮዎች የቧንቧ ዝርጋታዎች እና እንደዚሁም ደግሞ ትላልቅ የውሃ ብርካዎችን የያዘ ትልቅ ፕሮጀክት ነው በጣም ቢበዛ ከሶስት ሳምንት ባልበለጠ ጊዜ ውስጥ ሙሉ በሙሉ የሚጠናቀቅበት ግማሹም ወደ ስራ የተገባበት አሁን ድሬዳዋ ላይ ቀበሌ ዜሮ ዘጠኝ ብለው የምንጠራው አካባቢ በዛ ተጠናቅቆ ከነሀሴ ሰላሳ አካባቢ ጀምሮ እዛ አካባቢ ሙሉ ከተማው ላይ ሳይሆን እዛ አካባቢ ላይ አሁን ሙሉ በሙሉ አድርጎት እየሰጠና ያለ ነው። ከዛ ውጭ ደግሞ ዜሮ ሁለት እና ጎሮ ጎረን ብለን የምንጠራቸው አካባቢዎች ላይ እንደዚህ የውሀ ችግር በጣም ያለበት ነው። እሱ የሙከራ ስርጭት ጀምረናል ሰሞኑን እየሞካከርን ያለ ነው። የህብረተሰቡ ጋር እስካሁን ሙሉ በሙሉ አልደረሰም። ይህም በዚህ ሳምንት ውስጥ ሙሉ በሙሉ አገልግሎት መስጠት ውስጥ ይገባል ብለን ነው የምናስበው። ቀሪው ሰፊው የከተማ ክልል ይኖራል። በተለይም ችግሮቹ በጣም የሚባባስባቸው ዜሮ ስድስት፣ ዜሮ ስምንት፣ ዜሮ ሰባት ብለ የምንጠራቸው አካባቢዎች ናቸው በዋናነት አሁን ባለበት ሁኔታ ችግር ያለበት እነኛም የተወሰኑ ከኛው ጋር ሚያዝ ከዚህ ከወሰን ማስከበር ጋር ተያይዞ ያልፈታናቸው ነገሮች በመኖሯቸው ነው። እነሱ ወደ ስራ ያላስገባ ናቸው። እሱም በጣም ቢበዛ ከሁለት ሳምንት እስከ ሶስት ሳምንት ባለው ጊዜ ውስጥ ቢያንስ የውሃ ችግሩን ሙሉ በሙሉ ይፈታል ብ ነው የምናያስበው ምክንያቱም የሚቀረው ነገር እጅግ በጣም ውስን ከመሆኑ ጋር ተያይዘው እነሱን ፈተን አሁን ያለውን ችግር ሙሉ በሙሉ የሚቻልበት ሁኔታ ነው ያለው። ይህንን ፕሮጀክት በቅርብ ሲከታተሉ እንደነበሩ የገለጹልን ማንነታቸውን እንዳንጠቅስ የጠየቁን ምንጮቻችን የመጠጥ ውሃው ፕሮጀክት የዘገየው በአሰራር ችግር ምክንያት መሆኑን ደጋግመው ያረጋግጣሉ። በአሁኑ ወቅትም የጉድጓድ ቁፋሮ፣ የኤሌክትሮ መካኒካል እቃዎች አቅርቦቱ ተከላና የውሃ ማጠራቀሚያ ቢርካው መጠናቀቁን ይናገራሉ። ነገር ግን ከቢርካዎቹ ወጥቶ የውሃ ማከፋፊያ የሚሰራበት ስራ አልተጠናቀቀም ይላሉ። በተጨማሪም ውሃውን ለማውጣትና ገፍቶ ለማከፋፈል የሚያደርገው ኃይል ለማግኘት የኢትዮጵያ ኤሌክትሪክ ኃይል አገልግሎት የድሬዳዋ ዲስትሪክት 46 ሚሊዮን ብር ተከፍሎት ስራውን ሳያጠናቅቅ አንድ አመት እንደፈጀ ነገሩን አቶ መሐመድ በእርግጥ የአገልግሎት ክፍያው ከተፈጸመ አንድ አመት እንደሆነው አረጋግጠው አሁን ግን ስራው እየተጠናቀቀ ነው ብለዋል የነሱ አፈጻጸም አሁን ባለበት ሁኔታ ጥሩ ነው። ኦልሬዲ እየሰሩትም እየጨረሱትም ስለሆነ እስካሁን በነበረው በተለይም አጠናቀን ወደ ስራ ባስገባናቸው ቶሜ ሳይት ብለን ነው የምንጠራው ስንጠራ በዜሮ ዘጠኝ አካባቢ አገልግሎት እየሰጠ ያለው ወደ ነሐሴ ሰላሳ አካባቢ ጀምሮ ወደ ስራ ያስገባ ነው። አካባቢ ላይ እንደ ችግር ይነሳ ነበር የመብራት ካሁን በፊት አሁን ያው ኢነርጃይዝ ባይደረግም እየሰሩት ነው። ብዙ ነገሮች እቃዎቹን ሳይት ላይ አምጥቶ እየገጠሙት ስለሆነ እንደ ችግር አሁን ለዛ ነው ያላነሳሁት። ከአሁን በፊት ችግር ሆኖ ነበረ። አሁን ግን የእነሱ እየተፈታ ያለበት ሁኔታ ነው ያለውና ይህ አገልግሎት ባለመጀመሩም ለጄኔሬተር ማንቀሳቀሻ ነዳጅ በወር በሚሊዮን የሚቆጠር ገንዘብ እየወጣ ነው የሚለውን መረጃዬን ጠቅሼ ጠይቄያቸው ነበር አቶ መሐመድን። እስካሁን ወጪ ስናወጣ የነበረው በአንዱ ሳይት ላይ ስለነበረ ሜይቢ እሱ የአጠቃላይ ፕሮጀክቱን አርባ ፐርሰንት ኦር ሰላሳ ፐርሰንት ብቻ ስለሆነ አሁን ያሺ አካባቢ የዛን ከወሰድነው ሜቢ በወር እስከ አንድ ሚሊዮን እንዲሆን ይችላል። እስካሁን ስናወጣ የነበረው ለምን ያህል ጊዜ አወጣችሁ? ነሐሴ አካባቢ ጀምሮ እስካሁን ባለው ነው በዛኛው ሳይት ላይ የነበረው ግን፣ አሁን ተስፋ አለ። በእነሱ በኩል ጥሩ ነገር እንቅስቃሴ ስላለ ትልቁ ሳይት ብለ የምንጠራው አሁን በሙከራ ደረጃ እየሰራን ነው ያለ ነው ስለሆነ፣ ይሄኛው በአንደኛው በኩል ወደ አምስት ጉድጓድ ብቻ ነው ያለው እና አንድ የመግቢያ ጣቢያ ነው ያለው። ቀሪው ነው በጣም ሰፊው ወደ ዘጠኝ ጉድጓድ፣ ሶስት የመግቢያ ጣቢያዎች ያሉ ትላልቅ ሚሊዮን ባንኮች ያሉበት ስለሆነ ያ ወደ ስራ ከተገባ ለብቻው እሱ ከሁለት ሚሊዮን እስከ ሶስት ሚሊዮን አካባቢ ብቻ ሊያስፈልግ ይችላል። እነሷም በሙከራ ደረጃ ብቻ ነው በጀኔተር እየጠቀምን ያለ ነው፣ በሙሉ አቅም ወደ ስራ ስላልገባ እሱ። እስከዛ ድረስ ግን መብራት ያልቃል ብለን ስለምናስበው ብዙ ችግር ላይሆን ይችላል። ስለዚህ በአጠቃላይ እርስዎ የሚሉኝ አሁን የድሬዳዋ ከተማ ህዝብ የውሃ ችግር በሶስት ሳምንት ውስጥ ይፈታለሁ። በጣም አመሰግናለሁ። ከሶስት ሳምንት በኋላ ደግሞ ነዋሪዎቹን ደውዬ አነጋግሬ መልሼ ወደ እርሶ ጋር መምጣት አይቀርም። ስለዚህ ከሶስት ሳምንት በኋላ የውሃ ችግር ካልተፈታ እርሶን ነው መልሰን የምንጠይቀው። ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ዲስትሪክት ዋና ስራ አስኪያጅ አቶ ፍቅረ ማርያም አለማየሁ በእርሳቸው መስሪያ ቤት በኩልም ፕሮጀክቱን ከፍተኛ ትኩረት ተሰጥቶት እየተሰራ መሆኑን በመግለጽ አጠናቆ ለማስረከብ ጥቂት ቀናት ብቻ እንደሚቀራቸው ተናግረዋል። ፕሮጀክቱ በጣም ሰፊ ነው ሳይሆን ምናልባት ይሄ ፕሮጀክት ከፊት የሚባሉት ወደ ሰላሳ አምስት ኪሎሜትር አካባቢ ነው የሚፈጃ የሚያስፈልጉ የዲስትሪቢዩሽን ማቴሪያሎችን ከፍተኛ ትራንስፎርመሮች የሚጠይቅ ነው። እኛ ለዚህ ፕሮጀክት እየተቆሰጠን እየሰራን ነው፣ ግናም ስኬጁል ነው እየሄድን ያለ ነው። ስራው የቆመበት ጊዜ የለም። አሁን እንደውም ወደ ማጠናቀቁ ነው። በዚህ ሁለትና ሶስት ቀናት ውስጥ ይጠናቀቃል ፕሮጀክቱ። ምናልባት በእኛ በኩል ያለው ስራ ተጓተብን አናስብም። ክፍያው በተከፈለ ማግስት ነው ስራውም የጀመረው። አንዳንድ ጉዳዮች ሊኖሩ ይችላሉ፣ ከዚህ ስራው በተፈለገ አግባብ ያልሄደበት የወሰን ማስከበሪ ሰዎች ሊኖሩ ይችላሉ። ጋዜጣ በዘለነ ራቦት ሁ በዚህ ሁለት ሶስት ቀን፣ እንደ ሁለቱ ኃላፊዎች ገለጻ ከታሰበበት ጊዜ ጀምሮ አስራ ሶስት አመታት እየፈጀው የድሬዳዋ የንጹህ መጠጥ ውሃ ፕሮጀክት በሶስት ሳምንታት ውስጥ ተጠናቆ አገልግሎት ይጀምራል ነው ምንጮቻችን ደግሞ የሚሉት ፕሮጀክቱ ሙሉ በሙሉ ተጠናቀቀ የሚባለው በአስራ ዘጠኝ ሰማኒያዎቹ ተሰርተው በጨው የተደፈኑት የውሃ ማስተላለፊያ ቱቦዎች በሙሉ ተነስተው የተመረተ ውሃ በአዲስ መስመር ለነዋሪዎች ሲተላለፍ ብቻ ነው ይላሉ እኛም በገባ ነው ቃል መሰረት ከጥቂት ሳምንታት በኋላ ወደ ኃላፊዎቹ በድጋሚ ደውለን የት ደረሰ ማለታችንን የምንቀጥል ይሆናል ለአሜሪካ ድምጽ ለተጠናቀረው ሪፖርት ጽዮን ግርማ ዋሽንግተን ዲሲ ይቀጥላል አድማጮች አሁን ባህልና ማህበረሰብ ባህልና ማኅበረሰብ በምሽት ቅንብሩ በተለይ ካለፉት ጥቂት ወራት ወዲህ በስፋት እየተሰማ ያለውን የላሊበላ ገዳም ይዞታና የእድሳት ጥያቄ ጉዳይ ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ለመሆኑ ገዳሙ በምን አይነት ሁኔታ ላይ ይገኛል ሲል ሁለት ለጉዳዩ ቅርብ የሆኑ እንግዶችን ጋብዞ አዋይቷል። ወደ ውይይታችሁ መዝለቅ ትችላላችሁ አሉላ። አመሰግናለሁ ሰለሞን። እንግዶቼ አባ ጽጌ ስላሴ መዝገቡ የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ፣ አቶ ሀብታሙ ማሞ የላሊበላ ከተማ አስተዳዳሪ ናቸው፣ ከንቲባ ናቸው። አቶ ሀብታሙ ማሞ የላሊበላ ከተማ ከንቲባ የአያሌ ምእት አመታት ዕድሜ ማስቆጠሩ የሚነገርለትን የላሊበላን ውቅራ ቤተ ክርስቲያናት ግንባታ ታሪክ ይልቁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታመኑትን ትውፊቶች በሚገልጹበት ይንደረደራሉ። አመሰግናለሁ እኔም ሁላችሁንም በዚህ አገልግሎት ላይ ያላችሁን። ያው ቅዱስ ላሊበላ በአስራ ሁለተኛው በዘመን የተሰራ ነው ያነጸው ታላቁ ኢትዮጵያዊ ንጉስ ቅዱስ ላሊበላ ነው። ከዛጉዌ ሥርወ መንግስት ከሚባሉት አስራ አንድ ነገስታት ውስጥ በሶስት መቶ ሰላሳ ሶስት አመት ኢትዮጵያን የመሩ ናቸው። ከነዚህ መካከል አራቱ ቅዱሳን ነገስታት ይባላሉ፣ ክህነት ከመንግስት ጋር አስተባብረው የያዙ እነዚህም ቅዱስ ይምርሃነ ክርስቶስ ቅዱስ ገብረ ማርያም ወይም ሀርቤ፣ ሶስተኛው ቅዱስ ላሊበላ፣ አራተኛው ቅዱስ ናአኩቶ ለአብ ይባላሉ። በስጋም ቤተሰቦች ናቸው። እንግዲህ ከእነዚህ መካከል ሁሉም ለእያንዳንዳቸው በርካታ ስራዎች ያለዋቸው፣ ነገር ግን በጣም ዓለምን የሚያስደምቅ የሆነው የቅዱስ ላሊበላ የድንጋይ ስንትል ወይም ውቅር አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ሲሰሩ እንግዲህ በእግዚአብሔር ፈቃድ በመንፈሳዊ ጥበብ የተሰሩ ናቸው። ሥጋውያን ጥበበኞች የሰሯቸው አይደሉም። ጻድቁ ከእግዚአብሔር ታዞ በሚሰራ ጊዜ መላይስ እያገዙት የሰራቸው ስራዎች ናቸው። ነገር ግን ይህ በመንፈሳዊ ጥበብ የተሰራ ስራ ዛሬ ብዙ የዓለም የኪነ ህንጻ ጠበብቶችን፣ ምሁራንን ለምርምር የሚያገለግል ነው። በሌላ በኩል በትልቁ ዋናው ዓላማው የሰው ልጆች በእግዚአብሔር የሚያምኑ በተለይ እግዚአብሔር ጋራ የሚገናኙበት በዚህ ምድር ሆነው ሰማያዊ አገራቸውን ወይም ሰማያዊ ህይወታቸውን የሚያስተካክሉበት መንፈሳዊ ቦታ ወይም ገዳም ነው። ይህ ቅርስ እንግዲህ ወደ ዘጠኝ መቶ አመት አካባቢ አስቆጥሯል ከተሰራ በመካከል አሁን ከመቶ አመት ወዲህ ባሉት ጊዜዎች ግን ጉዳቱ በጣም እየተፋጠነ ነው የሚገኘው። ይኸውም ለጉዳቱ እንደ ምክንያት ከሚጠቀሱት በተወሰነ ጊዜ እና በእድሜ ብዛት የደረሰበትን ችግር ለማስተካከል ከውጭ ሀገር የሚመጡ ባለሙያዎች ፈረንጆች ለማስተካከል መክሩ ብዙ ጉዳት ደርሷል። በተለይ በአስራ ዘጠኝ ሀያዎቹ ና በአስራ ዘጠኝ ሀምሳዎቹ በጅንፃውያንና በጣሊያናውያን ባለሙያዎች የተሰሩ ስራዎች አሉ። ነገር ግን እነዚያ ስራዎች አሁን ሲታዩ ጉዳት አድርሰዋል። ሌላው በአሁኑ ጊዜ ያለው ይሄ ሰው ሰራሹም የዘመን ብዛቱም ችግር በፈጠረው ምክንያት ቅርሱ የመሰነጣጠቅ ጉዳት ስለደረሰበት በቂ ጥገናና ባለሙያ እስከሚገኝ ድረስ በሚል የዛሬ አስራ አንድ ዓመት አካባቢ በተለይ አራቱ አብያተ ክርስቲያናት በመጠለያ ጠላይ ላይ ዳስ እንዲሰራላቸው ተደርጓል። ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤልና ቤተ አባ ሊባኖስ የሚባሉት አብያተ ክርስቲያናት ናቸው። እነዚህም በጣም በሥነ ሕንጻ ጥበባቸው በጣም ልዩ የሆኑ አብያተ ክርስቲያናት ናቸው እና በአሁኑ ጊዜ እየታየ ያለው አንደኛው በትልቁ ስጋት ፀሐይና ዝናብ ለመከላከል ተብሎ የተሰራው መጠለያ የአየር መንገድ መጠለያ አይነት ነው። በጣም ከባድ ብረት ከላዩ ላይ የተዋቀረ ነው እና መጠለያው በሚሰራበት ጊዜ የነበረው የነፋስ መጠንና በአሁኑ ጊዜ ያለው የነፋስ መጠን ወደ መቶ ፐርሰንት እንደገና እየጨመረበት ሁኔታ ይታያል ነው የሚሉት ባለሙያዎቹ ጋታለና መጠለያው ከመነሳቱ አስቀድሞ መጠገን አለበት፣ ከተጠገነ በኋላ መጠለያው ይነሳል የሚል ጥናት ስለሆነ የተጠናው በዚህ መልኩ ይሰራ ሰወታችን እያሰማን የተሰጠውን ቃል በመጠባበቅ ላይ ነው። መልካም አመሰግናለሁ። አባ ጽጌ ስላሴ መዝገቡ። አቶ ሀብታሙ፣ ወደ እርስዎ ነው የሚሻገረው። በርካታ መቶ ዓመታት ዕድሜ ያስቆጠረው የላሊበላ ውቅር አብያተ ክርስቲያናት አባ ጽጌ ስላሴ ዘጠኝ መቶ አመት መሆኑን አስታውሰውናል። በአንድ በኩል በዕድሜ ብዛት ሁለትም አባጽጌ ሰው ሰራሽ ባሉት ለእድሳትና ለመጠለያ በሚል የተደረጉ ጥረቶች ይልቁንም ጉዳቱን እንዳበረቱት ገልጠዋል። በከተማይቱ የሚገኝ ዓለም አቀፍ እውቅና ያለው ትልቅ ቅርስ ነውና ላሊበላ ቀደም ብሎ የተገለጹት ጥገናውንም ሆነ ከዚህ በፊት የተደረጉ ሙከራዎች የበለጠ ጉዳት እንዳያመጡ በተጀመረው ጥረት እንደ አስተዳደር ምንድን ነው የምታውቀው ከሌሎች የመንግስት ባለስልጣናትም ሆነ ከሚመለከታቸው ክፍሎች ጋር የሚደረገው ልውውጥ ላይ በእርሶስ በኩል ምንድን ነው የሚያውቁት? አመሰግናለሁ። አሉላ እንግዲህ እንደሚታወቀው የቅዱስ ላሊበላ አብያተ ክርስቲያናት ከእድሜያቸው መግዛት ጋር ተያይዘ እና በሰው ሰራሽ ና አደጋ ጉዳት እየደረሰባቸው ነው ያሉት። አሁን ሰዓት ቅዱስ ላሊበላ ካነጻቸው አስራ አንዱ አብያተ ክርስቲያናት በከፍተኛ ስጋት ያሉት የማባታችን የገለጿቸው አራቱ ቤተክርስቲያኖች ናቸው። እነዚህን አብያተ ክርስቲያናቶችን ነው ለመታደግ የመላ የላሊበላ ህዝብ ለበርካታ አራት አምስት አመታት በተለያዩ የመንግስት ተቋማቶች፣ ትልልቅ ሀገራዊ በዓላቶች፣ ሃይማኖታዊ በዓላቶች፣ ሀገራዊ ባህላቶች በሚኖሩበት ሰዓት የጉዳቱን አሳሳቢነት ለሚመለከተው አካል ጩኸት የጮኸ ነው የነበረው። በተለይም በዚህ አመት መስከረም 27 ላይ መላው የቅዱስ ላሊበላ ህዝብ በቅርሶቻችን ላይ እየደረሰ ያለውን ጉዳት ፌደራል መንግስት እና ያለውን በአግባቡ ተረድቶ ምላሽ ሰጠን ይገባል በሚል የሰላማዊ ሰልፍ ተካሂዷል። ይህንን ካደረግን በኋላ የሀገራችን ጠቅላይ ሚኒስትር በቦታው ላይ ተገኝተው በጣ የጉዳቱን መጠን ችግር አሳሳቢነት ከተገነዘቡና ከተገነዘቡ ካዩ በኋላ በፈረንሳይ መንግስት ጥሩ ያቅርበው የፈረንሳይ መንግስት በአሁኑ ሰዓት በሙያም በገንዘብ ለማገዝ ዝግጅት ያላቸው መሆኑን ነው ለጊዜ ያለን መረጃ። ነገር ግን ጉዳት እጅግ በጣም ፈጣን ከመሆኑ ጋር ተያይዞ እና በተለይም በእድሜ መብዛት ጋር ተያይዞ የሚመጣው ጉዳት እንደ እንደተጠበቀ ሆኖ እኛ በሰራ ነው ሰው ሰራሽ በሰራው ስህተት የሚመጣ አደጋ የከፋ ከመሆኑ ጋር ተያይዞ ጊዜ የለንም። በአጭር ጊዜ ውስጥ በአራቱ አብያተ ክርስቲያናቶች ላይ የተቀመጠው መጠለያ ወይም ሸልተር በፍጥነት ተነስቶ ቅርሶቹ በሸልተሩ ላይ ከሚደርስባቸው ጉዳት ሙሉ በሙሉ የሚላቀቁበት ሁኔታ መፈጠር መቻል አለበት ብለን ነው መላው የላሊበልሀዝ በመንግስትም ከተማ አስተዳደራችን ጥያቄ እያቀረብን ያለ ነው። አሁን ባለው ሁኔታ የክልሉ መንግስትም ቅርሶቻችን መታደግ እንችላለን፣ ከዚህ ቅርስ ውጭ ሌላ ማንነት ሊኖረን አይገባም እና ሀገራዊ አጀንዳ ሆኖ በአስቸኳይ ችግሩ ሊሰጣ ይገባል በሚል የራሱንም ድርሻ ወደ ሰላሳ ሚሊየን ብር የሚሆን በድጋፍ መልክ የሰጠበት ሁኔታ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንዲሁ ወደ ሀያ ሚሊዮን ብር ድጋፍ የሰጠችበት ሁኔታ ነው ያለው። የቅርሱ ጥበቃ ባለስልጣን መስሪያ ቤቱም ወደ ሀያ ሚሊዮን ብር በድጋፍ መልክ ሰጥታለች። በተነሳይ የአማራ ብድር ቁጠባ ተቋመው ወደ ሁለት ሚሊዮን የሚሆን ድጋፍ ሰጥተዋል። እስካሁን ወደ ሰባ ሁለት ሚሊዮን ብር የሚሆን ለቅዱስ ላሊበላ ቤተ ክርስቲያናት ማስጠገኛ የሚሆን ገንዘብ ለመስጠት የተደረገበት ሁኔታ ነው ያለው። የቅዱስ ላሊበላ ደብርም ከሚያገኘው ገቢ የአስር ፐርሰንት የሚሆነውን ለዚሁ ውጥፍ መሰገኛ እንዲሆን የወሰኑበት ሁኔታ ነው ያለ። አድማጮች፣ ውይይቱ አላበቃም። በቀጣዩ በመጪው የባህልና ማህበረሰብ ተከታዩን እናቀርባለን። አሁን ሳይንስና የተፈጥሮ አካባቢ። ኢትዮጵያ በመጪው ዓመት መስከረም ውስጥ ሳተላይት ልታመጥቅ ነው። ለምርምርና ለልማት ጉዳዮች የታሰበችው ሳተላይት የንድፍ ሥራ ተጠናቆ ወደ ግንባታና ምርት ምዕራፍ መሸጋገሩን የኢትዮጵያ የሕዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰሎሞን በላይ ለአሜሪካ ድምፅ ገልጸዋል። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ ተከታዩን አሰናድቷል። ከፊታችን መስከረም ጠብቶ አምስተኛው ቀን ልክ ከማለዳው አሥራ አንድ ሰዓት የንጋቱ ሰማይ ሊቀድ አሁን እየተሽቀዳደመ ነው። በስተ ምስራቅ ቤጂንግ ላይ ከረፋዱ አራት ሰዓት ሆነ። ይህንን ዜና በቪኦኤ ከሰማችሁባት ደቂቃ አንስቶ አንድ የሰው ሕፃን ተጸንሶ የሚወለድበት ሙሉ ጊዜ ከፊታችን አለ። ልክ 283 ቀናት፣ 40 ሳምንታት ተኩል፣ 9 ወር ከ13 ቀን በኢትዮጵያ ምድር ላይ ጎህ ሲቀድ ኢትዮሳትዋን የአዲሱ ቀን ሰማይ ላይ ቂብ ብላ ምህዋሯ ላይ መድረሷን ለእንጦጦ ትናገራለች። እንግዲህ ይህ ለጊዜው የተያዘ ቀን ነው። ውሸታም እንዳልሆን ግን አልሆንም። በመጪዎቹ አራት ቀናት ውስጥ ኢትዮሳትዋን የድፍን ኢትዮጵያን መረጃ ከጫፍ እስከ ጫፍ በተሟላ ሁኔታ ታስተላልፋለች። እስከ መስከረም 10 2012 ዓመተ ምሕረት ባሉት ቀናት ኢትዮ ሳትዋን ከመጠቀችበት ከመጪዎቹ ሀምሳ ቀናት አንስቶ ደግሞ ባስፈለገ ደቂቃ የመላውን ዓለም መረጃ ለእንጦጦ መቆጣጠሪያዋ ያለማቋር ትመግባለች። ለመሆኑ ኢትዮጵያ የራሷ ሳተላይት ለምን ያስፈልጋታል? የመጀመሪያ ጥያቄ ነበር ለዶክተር ሰሎሞን በላይ። እርሳቸውም መለሱ። ዘንድሮ እኮ የህዋ ሳይንስና ሳተላይት ለሀገሮች የቅንጦት ጉዳይ አይደሉም ቹ እንደሚገነዘቡት የቅንጦትም አይደለም። አሁን ለታዳጊ ሀገራት እስከ ትልቅ የኢኮኖሚና ማህበራዊ የሚደብስ ነው። ኢትዮጵያ እርሻ ላይ መሰረት ያደረገ ኢኮኖሚ ነው ያላት። የጤና ጉዳይ ገና ነው መስፋፋት ያለበት። የትምህርት ጉዳይ መንግስት የሚያከዳሙ ናቸው አሉ። የአካባቢ ጥበቃ፣ የከተማ መዘመን፣ የውሃ ጉዳይ የማዕድን ፍለጋ ጉዳይ ገና አልተነካም። ኢትዮጵያ ውስጥ የተፈጥሮ ሀብታችንን አልተጠቀምን ነው። እነዚህን ለመጠቀም ደግሞ በሳተላይት የታገዘ መረሻና ፍለጋ ፍላጋ የሚያስፈልግ ቴክኖሎጂ ያስፈልጋል። ስለዚህ ሁሉ ጊዜ ኢትዮጵያ ገዝታ መጠቀም ያለበት ዶክተር ሶሎሞን በላይ የኢትዮጵያ የህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። እናም ከሳተላይቷ ሐሳብ ጋር የተያያዙት ቁም ነገሮች ቴክኖሎጂንና ዕውቀትን ወደ ኢትዮጵያ ማሸጋገር፣ የኢትዮጵያውያን መሐንዲሶችን አቅም መገንባት፣ ኢትዮጵያ የተለያዩ መረጃዎችን ለማግኘት ለሳተላይት አገልግሎት ስታወጣ የነበረውን የውጭ ምንዛሪ ማዳን፣ ኢትዮጵያዊ አቅም መፍጠር መሆናቸውን ዶክተር ሰሎሞን አመልክተዋል። መጨረሻ ላይ ደግሞ የኢትዮጵያን በበሬ ማረፍ ብቻ ሳይሆን በቴክኖሎጂንም ኢኮኖሚ የምትቀይር ሀገር መሆኗን ማሳየትና ስፔስ ዘርፉን ወደ ተወዳዳሪነት ማሸጋገር ነው። በዚህ ነው ሳተላይቱ ወሳኝን በመሆኑ እንዲጨምር ያደረግነው። ማለት ለሳተላይቷ ያስፈልጋል ተብሎ ከተገመተው የስምንት ሚሊዮን ዶላር ወጪ ስድስት ሚሊዮኑን የሸፈነው ቀደም ሲል በተፈረመ የዓለም አቀፍ ትብብር ስምምነት መሰረት የቻይና መንግስት ሲሆን ቀሪው በኢትዮጵያ የሚሸፈን ነው። ሆኖም ግን ሙሉውን ወጪ አንጥሮ ለማወቅ ሳተላይቷ ምህዋሩ ላይ እስከምትቀመጥ መጠበቅ ያስፈልጋል። መቼ ላውንች ሲደረገ የመጨረሻ ዋጋ ይሄ ነው ያረባል። ምንድን ነው ስለዚህ ስልጠና ምናምን ምናምን አብዛኛው የቻይና መንግስት ነው እንግዲህ፣ ከስምንት ሚሊዮን የዩናይትድ ስቴትስ ዶላር በጀት ኢትዮጵያ ሁለት ሚሊዮኑን ብቻ ነው የምትሸፍነው፣ አንድ አራተኛውን ማለት ነው። ሶስት አራተኛውን የቻይና መንግስት ነው የሚሸፍነው፣ ስድስት ሚሊዮኑን። ምንድን ነው ቻይና የምትጠቀመው ከዚህ ፕሮጀክት? ቻይና የምትጠቀመው ነገር የለም። ምንም ጥቅም ሳታገኝ ነው ቻይና ለኢትዮጵያ ይህንን ኢንተርናሽናል ኮላቦሬሽን ፈንድ ላይ ይሄ ግራንት ነው፣ ስጦታ ማለት ነው። ግራንት ማለት ምንድን ነው? ኢንተርናሽናሊ ለታዳጊ ሀገራት ይህን ያህል ፈንድ እንደሚያደረግ ማስታወቂያ ውድድር ይወጣል። ስለዚህ በዚህ መልኩ ሰፖርት የተደረገው እንጂ ለሱ ጥቅም ወይም ቻይና የምታገኘው ጥቅም የለውም። አንድ ያለው ኢምፖርታንስ ጥቅም ለእኛ ነው። አንድ አባባል አለ ዶክተር ሶሎሞን በተለይ በምዕራቡ ዓለም ዘር ኢዝ ኖ ፍሪ የሚባል ነገር አለ። በነፃ የሚገኝ ነገር የለም፣ በሌላ ነገር መካካሱ አይቀርም ይባላል። ና ይሄ አባባል አይሰራም በዚህ ፕሮጀክት ላይ። ቻይና በውኑ በነፃ ነው ለኢትዮጵያ ያንን ስድስት ሚሊዮን ዶላር የምታበረክተው እችን ሳተላይት ለማምጠቅ ማለት ነው። የሚሉኝ ፋርዘር ኮላሬሽን ያለ የኢትዮጵያ መንግስት ነ ቻይና መንግስት እንደምታውቁት የቆየ ኮላሬሽን ግንኙነት አለ እንደሌለውም ሀገሮች እዚህ ውጭ ግን በዚህ ሳተላይት ምንም አይነት ፕሪኮንዲሽን ወይም መጠቀም የተቀመጠ አንዳችም ነገር የለም። ግልጽ የሆነ ትምህርት ጠቅላይ ሚኒስትር ሚኒስቴር ነበሩ ሲፈረው በዛ ሳይንስና ቴክኖሎጂ። ስለዚህ ምንም አይነት ነገር ኮንዲሽን የሌለው ይህን በርካታ ኢትዮጵያውያን ኢንጂነሮችንም በዚህ ዘርፍ ላይ ታሰለጥናለች። ስለዚህ ምንም ይህን አድቫንቴጅ ከኢትዮጵያ ያገኛለ ይህን ኮንዲሽን አስቀምቻለው የሚል ነገር የለውም። እንግዲህ ይህቺ ኢትዮጵያ ለግብርናዋ፣ ለጤናዋ፣ ለማዕድኖቿ ፍለጋና ብዝበዛ፣ ለውሃ ሀብቷ ልማት፣ ለተፈጥሮ አካባቢዋ ክትትልና የአየር ንብረት ጠባይና ሁኔታም አሰሳ ስለላና ግምገማ፣ ለሌላውም የእድገት ትልሞቿ እጠቀምባታለሁ ያለቻትን ወደ 70 ኪሎ ግራም የምትመዝን ሳተላይት የፊታችን መስከረም እንደ 2012 ዓመተ ምሕረት የአዲስ ዓመት ገጸ በረከት ወደ ህዋ ለማምጠቅ አቅዳለች። ሳተላይቷ የምትመጥቀው ከቻይና ማስወንጨፊያ ነው። ለምን ከኢትዮጵያ አትመጥቅም? ሳተላይት ማምጠቂያ በጣም ረጅም ጊዜ ይፈጃል፣ ውድም ስለሆነ ጥናትም ያስፈልጋል፣ ቴክኖሎጂ ያስፈልጋል። ስለዚህ ማምጠጃ ከራሱ ከቻይና ቦታ እንዲሆንልን ጠይቀን ተፈቅዶልናል። እናንተ ናችሁ ጠየቃችሁት? እኛ ነን የጠየቅ። ማምጠቂያው ኢትዮጵያ ውስጥ ቢሆን ኖሮ ምን ያህል ይፈጅ ነበር? ቅድም ከገለጹልኝ የቴክኖሎጂ የእውቀት ሽግግር ጋር ኢትዮጵያ ውስጥ እንዲሰራ ከማድረግ ጋር አስባችሁት ከሆነ ሳተላይት ማምጠቂያ ከአስር ዓመት በኋላ እንጂ ኢትዮጵያ በአሁኑ ሰዓት ምክንያቱም በክራይ እንኳን አሁን ክራይ አልከፈልንም፣ ተፈቅዶልን እንጂ በክራይ እንኳን ቢሆን ለአንድ ኪሎ ግራም ሳተላይት እንደ በትንሹ አስራ አምስት ሺህ ሮ በን ዶላር በትከፍል ብዙ ነው ነውና ማምጠቂያ ከአስራ አመት በኋላ እንጂ በዚህ በአጭር ጊዜ ውስጥ መሆን የለበትም። ምክንያቱም አዋጪ ቢዝነስ አይደለም። እኛ ሳተላይት ማምጠቁስ ሌላም መከራየት በሚችል መልኩ በደንብ የፍላጎት ጥናት አዋጪነት ጥናት አጥንተን መሆን አለበት የሚነኛ ያለናል። ምንም እንኳ ሳተላይቷ ከቻይና ትምጠቅ እንጂ ማምጠቁም ላይ ኢትዮጵያውያን ባለሙያዎች እንደሚሳተፉና ከዚያ በኋላ ያለውም ሥራ ሙሉ በሙሉ የሚከናወነው በኢትዮጵያውያን መሆኑን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሶሎሞን በላይ ገልጸዋል። መቆጣጠሪያና መከታታያ ኮማንድ ስቴሽን እንጦጦ ላይ ያለው አዲስ አበባ ላይ ሙሉ በሙሉ የምንቆጣጠረው ምንም የምናደርግ እኛው በኛ ነው፣ በእኛ ባለሙያ በእኛ ነው በእንጂ ኢንስቲቱት መራል የሚያደርግ እንጂ በሌላ ሰው ኮማንድ የሚደረግበት ምናምን ነገር የለም። ሙሉ በሙሉ መቆጣጠሪያውን እኮ እየሰራ ነው። ኮማንድ ስቴሽንን እየሰራን ነው። አሁን መጋቢት ላይ እናስመርጠዋል። ዶክተር ሶሎሞን የኢትዮጵያ የህዋ መሰረተ ልማትና አቅሟን ለማበልጸግ በቁጥር በገንዘብ የሚተመን በእውቀት ደረጃ በሰው በሚሰለጥን ሰው በሚተመን በምን ያህል ጊዜ ስንት ሰው ሊሰለጥን ይችላል ስንት ኢንጂነሮች ኢትዮጵያ ልታገኝ ትችላለች? በገንዘብስ ምን ያህል ማዳን ይቻላል? በሚቆጠሩ ዓመታት ውስጥ ምናልባት ጥናት ውስጥ ያካትታችሁት ካለ እኔ በዚህ ብቻ ፕሮጀክት ልንገር ዲቴይሉ አለ። አሁን ሰዓትም እየደረሰ ነው። በዚህ ፕሮጀክት ሀያ ኢንጂነሮቻችንን እያሰለጥናል እያሰለጥናል ከዜሮ ተነስተው እስከ ሳተላይት አብሮ እየተነበሩ ሀያ ኢንጂነር ለማሰልጠን ማለት ደግሞ በገንዘብ ሲመነዘር በጣም ከባድ ከዚህ በኋላ ከዚህ በመሰልጥም ራሳቸውን መገንባት የሚያስችል አቅም ፈጠር ነበር። ሁለተኛው ደግሞ የፍላጎት ጥናት ቀጥተኛ ና ቀጥተኛ ለሆነ ይባላል። ቀጥተኛ ማለት ዳታ የምትገዛበት መረጃው የምትገዛበት ማለት ነው። የተለያየ መስሪያ ቤት የምትሰጠው መረጃ ይቺን ሳተላይቷን

አራት መቶ ሚሊዮን ኢትዮጵያን ብር በላይ በአመት በትንሹ ይሄ የተወሰኑ መስሪያ ቤት ሊወሰድ ነው። ለተለያዩ ሳተላይት መረጃ ምክንያቱም ያስፈልጋል። የሲቪል ነው ለሴኪሪቲ ለሲቪል ወርክ ነው ሪሰርች ለግብርና፣ ለውሃ፣ ለምናምን ስትል ማለት ነው። ይሄ ሲሆን ግን አንደኛው ቴክኖሎጂ ያዘምናል። ማይኒንግን በቀላል ያደርገዋል። ማይኒንግ የማዕድን የማዕድን አሰሳ፣ ፍለጋ፣ ብዝበዛ፣ ቁፋሮ የመሳሰሉ ማለት ናቸው። ውሃ የገጸ ምድርም የከርሰ ምድርም ሀብቶች አዎ የአየር ንብረት ለውጥ መረጃ የከተ ከተማዋን ከተየ እንዳንዳን ከተማዋን በፈለቀው ሰዓት ፕላን እንድታነሳ ያደርጋል። በአመት በየአመቱ በፈለግኩ አይነት ሰአት እንዲመጣ ያደርጋል። መረጃውን ትተነትነዋለህ። ከዛም በተጨማሪ ደግሞ መረጃውን ለሌላ ሰው ለተጠቃሚው፣ ጎረቤት ሀገርም ትሸጣለህ። በስኩዌር ካሬ ሜትር በትንሿ ኤሪያ የምታረቀው ስለሆነ በገንዘብ ሲመናገር ይሄ በጣም ትንሽ ነው ነው እና፣ ትልቅ ቫሊዩ ነው ለእኛ። ስለዚህ ኢትዮጵያ ያንን አገልግሎት ለራሷ መጠቀም ብቻ ሳይሆን አገልግሎቱን በመሸጥ ሁሉ ጥቅም ታገኛለች ማለት ነው። በትክክል ሳተላይቷ እየተገነባች ያለችው ሙሉ በሙሉ በኢትዮጵያ ፍላጎት ላይ በተመሠረተ ንድፍ መሆኑን ዶክተር ሰሎሞን በላይ ነግረውኛል። የግል ኢንቨስተሮችና የውጭ ኩባንያዎች ወይም ሌሎች መንግስታት በኢትዮጵያ የሕዋ ምርምርና ልማት ውስጥ እንዲሳተፉ እውቀት ጊዜና ገንዘባቸውን ማፍሰስ መሳተፍ ቢፈልጉ መስኩ ክፍት ይሆን? አድማጮች፣ ቀደም ያለው ዝግጅት ሳምንት እንደሚቀጥል ከወዲሁ እናሳስባችሁ። የሳይንስና ሳይንስና ተፈጥሮ አካባቢ ፕሮግራማችንን ሳምንት ተከታተሉ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። አድማጮች፣ አሁን በእኛ በኩል ሰላም ድናደሩ።